በሕገወጥ መንገድ ተታለው ከሀገር ከወጡ በኋላ በታንዛኒያ እስር ቤቶች ውስጥ የቆይተው እንደነበር የገለጻቸውን 435 ኢትዮጵያውያን ፍልሰተኞች ወደ ሀገር እየመለሰ እንደሆነ የኢትዮጵያ መንግስት አስታውቋል። ናይሮቢ በሚገኘው በኬንያ የኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ ማምሻውን ለቪኦኤ በሰጡት መግለጫ መሰረት የመጀመሪያው ቡድን አባላት የሆኑ 253 ተመላሾች ዛሬ ከቀትር በኋላ አዲስ አበባ ገብተዋል። ናይሮቢ የሚገኙትን የኢትዮጵያ ዲፕሎማት ያነጋገር ከዋንተና ሰሎሞን ወደ ውይይታቸው ጤና ይስጥልኝ አቶ መለስ እንደምናመሹ። አድማጮቻችንን ለማስታወስ ያህል ሙሉ ስሞንና ኃላፊነትን ቢነግሩኝ። መለስ አለም ሰኬት፣ በኬንያ የፌዝ ዩኒቨርሲቲ የዳያስፖራ ዘርፍ ኃላፊ ነኝ። ሚኒስትር ካንስለር አቶ መለስ፣ የኢትዮጵያ ኤምባሲ ኬንያ የሚገኘው ከታንዜኒያ መንግስት ጋር በመሆን የተወሰኑ ኢትዮጵያውያንን በስደት ላይ የነበሩ ወይም ጉዞ ላይ የነበሩ ወደ ኢትዮጵያ እየመለሰ እንደሆነ መግለጫ አውጥቷል። ኤምባሲ እና እሱን በተመለከተ አጠር ያለ ማብራሪያ ይስጡኝ ስቲ። እንግዲህ በህገወጥ አዘዋዋሪ ተታለው በተለያዩ የታንዛኒያ እስር ቤቶች የቆዩ አራት መቶ ሀምሳ ሶስት ኢትዮጵያውያን ወደ ሀገራቸው መመለስ ተጀምሯል። በዚህም መሰረት በዛሬ ሁለት ሁለት መቶ ሀምሳ ሶስት የሚሆን ኢትዮጵያውያን አዲስ አበባ ይገባሉ ተብሎ ይጠበቃል። ኢትዮጵያውያኑን ወደ ሀገራቸው በሚመመለስ ሂደት የሄድሪ ውጭ ጉዳይ ሚኒስቴር መስሪያ ቤት የታንዛኒያ ሀገር ውስጥ ጉዳይ ሚኒስቴር በታንዛኒያ እና ዲሳት የሚገኙ የዓለም አቀፉ የስደተኞች ኮሚሽን ወይም በምህጻረ ቃል አይወይም ምስ ቤት አማካኝነት የተደረገ ጥረት የሚካሄድ ነው። ሚስዮናችን ማለትም በኬንያ ስደ ኤምባሲ ወደ ታንዛኒያ በመሄድ የማጣራት እና የጉዞ ሰነድ ዝግጅት አድርጎ እሱን አከናው እነዚህ ኢትዮጵያውያን ታንዛኒያ ውስጥ አንዳንዶቹ ከአንድ አመት የስር ጊዜያቸውን የጨረሱ ናቸው። ሌሎቹ በቁጥጥር ስር ብለው በማቆየ የነበሩ ናቸው። አብዛኞቹ ግን የስር ጊዜያቸው ሳይጨርሱ ከታንዛኒያ መንግስት ጋር በተደረገ ዲፕሎማሲያዊ የማግባባት ሂደት ምህረት ተደርጎላቸው ወደ ሀገራቸው እንዲመለሱ የሆኑ ናቸው። እድሜያቸው ከአስራ አምስት ከሰላሳ ዘጠኝ አመት አካባቢ የሆኑት እነዚህ ወገኖቻችን በአብዛኛው ከደቡብ ኢትዮጵያ አካባቢ ተታለው የሄዱ ናቸው። ብዙ እንግልስ ደርስተዋል። አሁን ወደ ሀገራቸው የሚመለሱበት ሁኔታ የተመቻቸው መንግስት ለጉዳዩ በሰጠው ትኩረት ነው ለማለት ነው። ማጣራት ማለት ምን ማለት ነው? ምንድን ነው ያጣራችሁት? ሄዳችሁ እንግዲህ የታንዛኒያ መንግስት የተለያየ ሀገር ስደተኞችን ይይዛል። የኢትዮጵያ አሉ፣ የኬንያ አሉ፣ የኤርትራ አሉ፣ የሶማሌ አሉ። ወደ ሀገር ቤት ስታስገባ መጀመሪያ ኢትዮጵያ መሆናቸውን የማረጋገጥ የማጣራት ስራት ሰራል። ይሄ አንደኛ፣ የሌላ ሀገር ዜጋ በስተት ወደ ሀገር ስለተስገባ፣ ሁለተኛ ከጸጥታም ጋር በተያያዘ ኢንትሪ ፖይንት መግቢያ ተመረጠ መሆኑ አንጻር ዜግነት የማጥፋት አይካሄዳል። እኛ በደረስነው ነው መደምደሚያ መሰረት እነዚህ አራት መቶ ሀምሳ ሶስት ኢትዮጵያውያን በሙሉ ኢትዮጵያውያን መሆናቸውን አረጋግጠናል። ለመሆኑ የኢትዮጵያ መንግስት እንዴት ነው ወደዚህ ጉዳይ የገባው? ሰዎቹ የወጡት ከኢትዮጵያ ነው፣ የተገኙት የተያዙት ታንዛኒያ ውስጥ ነው። በጥያቄ ነው ወይስ እንዴት እናንተ ልትገቡች አላቸው? ወደ ጉዳዩ እንግዲህ ምንድን ነው ናይሮቢ የሚገኘው የስቴንበሲ ከሰጠው ትልቁ አንጻር ዋነኛው በተወክለባቸው ሀገሮች የሚገኙ ዜጎችን ደህንነት መጠበቅ ዋነኛው ኃላፊነቱ ነው። በዚህም መሰረት ኬንያ፣ ታንዛኒያ፣ ማላዊ መንግስታት ጋር የሰምጠ ግንኙነት አለን እና በዲፕሎማቲክ ቻናል መልዕክት እንለዋወጣለን። በዚህም መሰረት በእነዚህ ሀገሮች ያሉ ወገኖቻችን ካሉ በየጊዜው የማጣራት ስራ እናካሄዳለን። ስለዚህ ከታንዛኒያ መንግስት የሀገር ጉዳይ ሚኒስቴር ዘርፍን መረጃ መሰረት አድርገን ወደ አካባቢው ኦፊሰሮችን አሰማርተን በአጋጣሚ ወደዚህ ታንዛኒያ አካባቢ ከሄዱት ኦፊሰሮች አንደኛውን የነበር በዛ መሰረት የሚከናወን ነው። ጥያቄህን በደንብ ሰምቼው ከሆነ እና እናንተ ናችሁ ጥያቄውን ያነሳችሁት ወይስ የታንዛኒያ መንግስት ነው ወይስ አይኦኤም ነው? ማን ነው ያነሳው? የኢትዮጵያ መንግስት ወደዚህ ጉዳይ ገብቶ ተሳታፊ እንዲሆን በማጣራቱ ሂደት ውስጥ እና በመመለሱ ሂደት ውስጥ ይሄኛው በሁለቱ መንግስታት በነገራችን ላይ የናይሮቢ ኤምባሲ የታንዛኒያን ይሸፍናል። ስለዚህ ከታንዛኒያ መንግስት ጋር ባለን የእለት ተእለት የዲፕሎማሲያዊ ግንኙነት የምናገኘው መረጃ ነው። እሱን መረጃ አድርገን ሁለቱ መንግስታት የአይሆንም የስደተኞች ጉዳይ ስለሚመለከተው በዛ መሰረት የተካሄደ ስምሪት ነው። ለመሆኑ በፈቃደኝነት ነው እነዚህ አራት መቶ ሀምሳ ሶስት ሰዎች እየተመለሱ ያሉት ወደ ሀገራቸው? መጀመሪያ እንግዲህ በመዘኘው አይኦኤም ወደዚህ ተግባር ከመግባት በፊት የወገኖቻችንን ፍቃድ ይጠየቃል። ለግንዛቤ ረዳ ዘንድ እነዚህ ሰዎች ሀገራችን ከወጡ ከሶስት ወር እስከ ስድስት ወር በእንግልስ የነበሩ ብዙ አካላዊ ጉስቁልና የደረሱት ናቸው። ከወጥ አዘዋዋሪዎች ጋር በነበራቸው ግንኙነት የተነገራቸው ህብስተ መና ከሰማይ ይወርዳል የሚለው ነገር የማይጨበጥ መሆኑን ከተረዱ በኋላ ወደ ሀገራቸው በሚፈለገው በሚፈለገው መንገድ መመለስ የሚፈልጉ ዜጎች ናቸው። ቀላል አይደለም። ሲነሱም የከፈሉት ገንዘብ ከአምሳ ሺህ እስከ ሰባ ሺህ ብር የሚደርስ ገንዘብ ነው እየከፈሉ ወጥተዋል የሚለው የኢትዮጵያ ኤምባሲ የናይሮቢ ሪፖርት። እንግዲህ ከወገኖቻችን ጋር ባደረግነው የሀሳብ ልውውጥ መረዳት የሚቻለው ከአምሳ ሺህ እስከ ሰባ ሺህ የሚሆን ገንዘብ ጉዞ አወጥተዋል፣ ግን የጠበቁትን ያህል አላገኙም። በተቃራኒው ከባድ ከባድ ፈተና ነው የገጠማቸው በህይወታቸውን ያጡ ሰዎች ሁሉ እኮ አሉ። ስለዚህ ይሄን ያለው በመግለጫው ላይ አቶ መለስ እነዚህ ከደቡብ ኢትዮጵያ በአብዛኛው ያሉኝ ከሀዲያ እና ከሆሳና አካባቢ የወጡ ኢትዮጵያውያን ናቸው ከአስራ አምስት እስከ ሰላሳ ዘጠኝ የሚደርስ ዕድሜ ላይ ያሉ ሰዎች ናቸውእና ምንድነው ምንድን ነው እንደዚህ አይነት ሁኔታ የተፈጠረው? ካደረጋችሁት ማጣራት የምታውቁት ካለ ለምን ደቡብ ኢትዮጵያ፣ ለምን ሀዲያ እና ሆሳና አካባቢ ያሉ ናቸው እነዚህ ሰዎች እንደዚህ የወጡት ወይስ እናንተ ያተኮራችሁት እነሱ እንግዲህ በአጋጣሚ የኢትዮጵያ ኤምባሲ ናይሮቢ የሚሸፍነው ወደዚህ ኬንያ፣ ማላዊ፣ ታንዛኒያ አካባቢ ነው። በአጋጣሚ ከወጣቶቹ ጋር ባደረግነው ውይይት፣ ቀደም ሲልም በመረጃ ደረጃ ካለው ነገር ምንድን ነው በርካታ የአካባቢው ተወላጆች የዛ አካባቢ ተወላጆች በአስራ ዘጠኝ ዘጠናዎቹ መጀመሪያ አካባቢ ወደ ደቡብ አፍሪካ በተለያየ መንገድ በመሄድ ሀብት አፍርተዋል። አንዳንዶቹም ወደ ሀገር ቤት ገንዘብ ልከው ውስን ደረጃ ውስን ደረጃ የሚባል ሁኔታ አንዳንድ ሊታዩ የሚችሉ ለውጦችን አሳይተዋል። ስለዚህ እሱን በማየት የመማለል ይታያል። ይህ ህግ አዘዋዋሪዎች በዚህ ያት ነው ወደ አፍሪካ ለመሄድ ያማልላቸው ይመስላል። ከዛ በተረፈ ግን ለልጆቹ የሚነገራቸው ነገር ደቡብ አፍሪካ እናደርሳቸዋለን ይባል እንጂ አብዛኛዎቹ የኬንያን ድንበር ከረገጡ በኋላ ፓስፖርታቸው ተወስዶ የመጓጓዣ ሰነዳቸው ተወስዶ በረሃ ላይ የሚጣሉ ናት ናቸው። አቶ መለስ ከዚህ በፊት ያነጋገርናቸው ኬንያም ዩጋንዳም ያሉ አንዳንድ ኢትዮጵያውያን ስደተኞች የኢትዮጵያ ኤምባሲ በተለይ የኢትዮጵያ መንግስት በፖለቲካ ጉዳይ የሚፈልጋቸውን ሰዎች ወይም በማንኛውም ምክንያት የሚፈልጋቸውን ሰዎች እያፈነ ለመውሰድ ጉዳይ ነው የሚተባበረው፣ ለእኛ ብዙ እገዛ አያደርግልንም፣ የሚመለሱ ሰዎች በፍቃዳቸው አይደለም የሚመለሱት፣ እየታፈኑ እየተገደዱ በኃይል ነው የሚመለሱት እያሉ ሲከሱ ይሰማል። ይህንን አስተላልፈናል። እኛም በብዙ ጊዜያት በተደጋጋሚ አስገራሚ በሬዲዮ ጣቢያችን ይሄ አቶ ሰለሞን ያነሳው ነገር ተረት ተረት ነው። ጥሩ ደራሲ የጻፈው ተረት ተረት ነው። የኢትዮጵያ መንግስት በፖለቲካ አመለካከቱ ምክንያት የሚያስረው የሚያንገላታው ለስደት የተዳረገ ነው የሚያሰንበት ምንም ምክንያት የለም። እነዚህ ሰዎች በህገ ወጥ አዘዋዋሪዎች ተታለው ለዚህ ችግር በመዳረጋቸው ከፍተኛ ጉዳት የደረሰባቸው ናቸው። ኢትዮጵያ መንግስት ለዜጎቹ ደህንነት የሚጠነቀቅ ስለሆነ ከፍተኛ ወጪ አሁን አራት መቶ ሀምሳ ሶስት ሰው ወደ ሀገር ቤት ለመመለስ ሚሊዮኖች የሚወጡ ሚሊዮን ይህንን ወጪ አድርጎ የዜ ዜጎቹን ደህንነት ለመጠበቅ እርምጃ የወሰደ መንግስት ነው ይህንን በማድረጉ ሊመሰገን የሚገባው እና ምንም ከስደተኞች ጋር የሚያያዝ ነገር የለውም ግን በፖለቲካ የሚፈለጉ ሰዎች እየተያያዙ አይሄዱም ነው የሚሉኝ በቅርቡም ተይዘው የሄዱ የኦሮሞ ነጻነት ግንባር ወይም የኦጋዴን ብሔራዊ ነጻነት ግንባር አባላት ወይም መሪዎች ናቸው እየተባሉ ብዙ ጊዜ ክስ የሚሰማበት ጊዜ አለ እንደውም በቅርቡም ለምሳሌ አሁን የምትለው አሁን የጠቀስከው ድርጅት የፖለቲካ ድርጅት አለ የሚባል ድርጅት መሆኑን አላውቅም። ኬንያ በተመለከተ እንደ ማንኛውም ስደተኛ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉ የተለያዩ ወገኖቻችን አሉ። እነዚህ እንዲሁም ጥቃት ለማድረስ ሳይሆን አስፈላጊው ድጋፍ የሚደረግላቸው መሆኑን ነው ወገንዝ የሚገባ አቶ መለስ። ዛሬ የተመለሱት ሁለት መቶ ሀምሳ ሶስት ኢትዮጵያውያን ናቸው። ገብተዋል ወደ ሀገር ስምንት ሰዓት ከአርባ አምስት ይገባሉ ተብሎ ይጠበቃል። ቀን ገብተዋል ማለት ነው። አሁን በማናግሮት ጊዜ ቀሪዎቹ መቼ ነው የሚመለሱት? በሚቀጥሉት ጥቂት ሳምንታት ውስጥ ይመለሳሉ። አቶ መለስ አለም ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ።